ጤናና አካባቢ። ብዙ ጊዜ ኢትዮጵያ ይሄ ነገር ጎደለ ተብሎ ሲታይ በጣም ቅር ይለኛል። ዶክተሮች ለኢትዮጵያ በጀርመንኛው አርትስ ፊር ኢትዮጵያን የተሰኘው ማህበር መስራችና የሀሳቡም ጠንሳሽ ናቸው ወይዘሮ ትዕግስት ላቁ መብራቱ የቆመን ሳይሆን መንቀሳቀስ የጀመረን መግፋት ፈጥኖ እንዲሄድ ያደርጋል የሚሉት ወይዘሮ ትግስት እህታቸውን ጨምረው በብዙዎች ዘንድ ስለ ችግሯ በሚነገርላት መገኛቸው በሆነች ኢትዮጵያ የበኩላቸውን ለማድረግ እየሞከሩ ነው። ማህበራቸው ከትናንት በስቲያ አመሻሹ ላይ በኮሎኝ ከተማ ባዘጋጀው መንፈሳዊ ዜማዎች የቀረቡበት መሰናዶ ላይ ተገኝቼ ስለሚያደርገው አስተዋጽኦ በመጠኑ መረጃዎችን አሰባስቤያለሁ። ለጥቂት ደቂቃዎች ስለ ዶክተሮች ለኢትዮጵያ ማህበርና በደቡብ ኢትዮጵያ ይርጋለም ጠቅላላ ሐኪም ቤት ውስጥ ስለሚያደርገው እንቅስቃሴ ላስቃኛችሁ። አብረን እንቆይ። በሁዱ ዝግጅት ከቀረቡት መንፈሳዊ ዜማዎች አንዱን ነበር ለመሸጋገሪያ ያስደመጥነው። ወደ ጀርመን ሀገር ዲፕሎማት በነበሩት አባታቸው ስራ ምክንያት ነው የዛሬ አርባ አንድ አመት ገደማ የመጡት ወይዘሮ ትግስት ላቀው። ቤተሰቦቻቸው በዚህ ሀገር ሲያሳድጓቸውም የኢትዮጵያም ሆነ የጀርመንን ባህል አክብረውና እሳቸው እንደሚሉትም ጥሩ ጥሩውን ወስደው አሁን ለደረሱበት እንደ በቁ ይናገራሉ። ይህ ደግሞ የሀገር ፍቅርን በውስጣቸው እንዳሳደገም ያምናሉ። በዚህም ምክንያት በስራ ጉዳይ ከሚቀርቧቸው ጀርመናውያን ጋር ስለ ሀገራቸው በሚያደርጉት ውይይት አንዳች ነገር የመስራት ሀሳብ ተጠነሰሰ። አንድ አመት ከመንፈቅ የሞላው ማህበር በህክምና ዘርፍ የተሰማሩ ባለሙያዎች ስብስብ እንደመሆኑ ምን እንስራ ብለው ሲወያዩ ከሀኪም ቤት ጋር መስራት ላይ የስማሙና አብረውት የሚሰሩት ሀኪም ቤትን የሚያገኙበትን መንገድ አፈላለጉ። ዶክተሮች ለኢትዮጵያ ማህበር ይርጋለም ጠቅላላ ሆስፒታል ለመደገፍ እንዴት መረጠው ወይዘሮ ትዕግስት ያስረዳሉ። ያው ወደ ኤምባሲ ሄድን ስንጠየቅ አንድ ኤንጂኦ አሶሲዬሽን ፍራንክፈርት ሉድቪግ ሳፍን አለ ተባልን። ከነሱ ጋር ተገናኘን። ሳውስ ኢትዮፒያን ዴቨሎፕመንት አሶሲዬሽን ይባላሉ። ሉድቪግ ሳፍን ናቸው። ከነሱ ጋር ኢትዮጵያ ሄጄ አንድ ሐኪም ቤት አላባ፣ አንድ አዋሳ ዩኒቨርሲቲ ክሊኒክና ይርጋለም ሆስፒታል እን ያየሁት። ግን ይርጋለም ሐኪም ቤት በጣም ልቤን የነካው ያኔ ዶክተር ግዜሽ ወርቅ ነበረች። እራሳቸው መነቃነቅ ጀምረው ነበረ። ራሳቸው እነዚህ ህጻናቶች ሰዓታቸው ሳይደርስ የሚወለዱት ወይም እናቶች እርጉዝ የሆኑት ብላድ ፕሬራቸው ሀይ ሆኖ ሳይታክሙ ቀርተው ያው ህይወታቸው ሲጠፋ ስላዩ ለምን እነዚህን ሁለት ግሩፕ ከጀነራል ሆስፒታል ውስጥ አውጥተን ለብቻቸው ለምን አናክምም ብለው ይህንን ሀሳብ እንትን ብለው አዲስ ቢልዲንግ ሬዲ ጀምረዋል። በይርጋለም ጠቅላላ ሐኪም ቤት በወቅቱ ለህጻናትና እናቶች ተገቢውን ሕክምና ለመስጠት እንዲያስችል በሚል የተጀመረው ሀሳብ ከጀርመን በሕክምናው ዘርፍ ለመርዳት ያቀደውን የዶክተሮች ለኢትዮጵያ ማህበር አል በዚህ መልኩ ሳበ። እንግዲህ እዚህ ሀገርን የተማርኩት አንድ ነገር ነው። አንድ ጎማ ወይም መኪና መነቃነቅ ሲጀምር ስትገፊው እየፈጠነ ነው የሚሄደው። የቆመ ነገርን ግን እገፋለሁ ብለሽ እንትን ስትይ ያው በጣም ብዙ ኃይል ያስፈልጋል። ስለዚህ እነሱ ኦሬዲ ስለተነቃነቁ ይሄ አሪፍ ነው። ይሄ ፕሮጀክት ደስ የሚል ፕሮጀክት ነው። ሻንስ መስጠት ነው። ስለዚህ እንምረጥ ብለን ወደ ይርጋለም ሄድን። ማለት ማህበሩ ያቀደውን ተግባራዊ ለማድረግ በጀመረው እንቅስቃሴም በአጭር ጊዜ ውስጥ ሐኪም ቤቱ እጅግ ያስፈልገው የነበረውን የማጠቢያና የማድረቂያ ማሽንን ጨምሮ ሌሎች ቁሳቁሶችንም ማቅረብ መቻሉን የማህበሩ የቦርድ አባል ዶክተር ሚሻኤል ኤልበርፌልድ ይናገራሉ። ለመጀመሪያ ጊዜ ከፍተኛ የህክምና እርዳታችንን እዚያው አድርሰናል። ይኸውም የተለያዩ የህክምና እቃዎች ማለት መንቀሳቀሻ ተሽከርካሪ ወንበሮች፣ የሀኪም ቤት አልጋዎች፣ ፍራሾች እንዲሁም ተገቢውን የሐኪም ቤት ንጽህና መጠበቅ የሚያስችል ግዙፍ ልብስ ማጠቢያ ማሽን፣ አልትራሳውንድ ማሽን እና በመገንባት ላይ የሚገኘውን የህፃናትና እናቶች ሐኪም ቤት ሊደግፉ የሚችሉ ነገሮችን ወስደናል። የውስጥና የአጠቃላይ ህክምና ባለሙያው ዶክተር ኤልበርፌል ወደ ኢትዮጵያ ባለፈው ዓመት ከተጓዙት የማህበሩ አባላት አንዱ ናቸው። የጀርመንና የኢትዮጵያን የህክምና ሁኔታ ማነጻጸር ባይቻልም በበኩላቸው ሊያደርጉት ያቀዱትን እንዲህ ገልጸውታል። እንዳልሽው የሁለቱን የህክምና አገልግሎት ስርዓት ማወዳደር አይቻልም። የበሽታውን ገጽታም እንዲሁም ማነጻጸር አይቻልም። በጀርመንና ኢትዮጵያ የህክምናው አቅርቦት እንዲሆን ልዩነቱ ግልጽ ነው። ይህም ቢሆን ግን እዚያ የሚገኙት ዶክተሮች ባሉት መጠነኛ የህክምና ቁሳቁሶች በሽተኞቻቸውን ማከም ይችላሉ የሚል ተስፋ አለን። በተቻለ መጠን ተገቢውን ህክምና ለበሽተኞቹ የማቅረቡ ጥረት እንዳለ ሆኖም ከምንም በላይ የህክምና መስጫው አካባቢ የጸዳ እንዲሆን ማድረጉም ዋና ተግባራቸው መሆኑንም ይናገራሉ። ግባችን ከኢትዮጵያ ዶክተሮች ጋር በምናደርገው የጋራ ትብብር ስራ የንጽህናው ደረጃ እንዲሻሻል በማድረግ እዚያ ለሚገኙት የሕክምና አገልግሎት ፈላጊዎች አቅርቦቱ እንዲሻሻል፣ በዚህም የሕጻናት ሞት ወይም በወሊድ ጊዜ ሕይወታቸው የሚያልፍ እናቶች ቁጥር እንዲቀንስ ማድረግ ነው ይኛገር ብዙውን ጊዜ እንዲህ ያሉ አገልግሎቶችን ማድረግ የሚፈልጉ ወገኖች በሚገጥማቸው የቢሮክራሲ ውጣ ውረዶች ምክንያት ሲማረሩ መስማት የተለመደ በመሆኑ፣ ለመሆኑ እናንተ እንዲህ ካለው ሀሳባችሁ ጋር ወደ ይርጋለም ጠቅላላ ሐኪም ቤት ስትሄዱ ትብብሩም ሆነ ዝግጁነቱ እንዴት ነበር? አልኳቸው ዶክተር ሚሻኤል ኤልበርፌልድን። በጣም አስደናቂ ነበር። ዝግጁነቱ በጣም በጣም ከፍተኛ ነበር። የሙያ ባልደረቦቻችን ግልጽነት በጣም ከፍተኛ ነበር። ከመጀመሪያው እኛ ይህን አድርጉ ያናታድርጉ ልንል አልመጣንም ብለናቸው ነበር። እኛ ሄድ ነው የበለጠ በማወቅ የበኩላችንን ልንረዳቸው መሆኑን ነግረናቸዋል። በጋራ በምናከናውነው ተግባርም ምናልባት የሆነ ነገር ማመቻቸት እንድንችል ነው። ምናልባት ከስራ ልምዳችን በማጋራት ልንረዳ መሞከር ነው ነው ያልናቸው። እናም የዶክተሮቹ ዝግጁነትና ግልጽነት እጅግ ከፍተኛና ግሩም ነበር። war sehr በመድኃኒት አቅርቦት ስራ የተሰማሩት ወይዘሮ ትዕግስት እንደ ዶክተር ኤልበርፌልድ ያሉትን የዓላማቸው ተባባሪ የሆኑትን ጀርመናውያን ስለ ሀገራቸው ባህል በማስተዋወቅ ብቻ ሳይወሰኑ ለዚህ ተግባር ሲያንቀሳቅሱ አንድ ዓላማ በውስጣቸው ይዘው ነበረ። ብዙ ጊዜ ኢትዮጵያ ይሄ ነገር ጎደለ ተብሎ ሲታይ በጣም ቅር ይለኛል። ለምን እዚህ የሌላቸው ነገር በጣም ብዙ እኛ ያለን ነገር አለ፣ በተለይ ፍቅር እና ይዣቸው ሄጅ፣ እንዲያው የምፈልገው ነገር እዚህ ላይ ምንድን ነበረ፣ ብዙም ነገር ባይኖራቸው ግን በዛች ባላቸው ነገር እንዴት አድርገው መቋቋም እንደሚችሉ ፍቅር በተለይ ስላላቸው ወደፊት መሄድ እንደሚችሉ። አሁን ሐኪሞቹ እዛ ሄደው አይተው ምንድን ነው ያሉኝ? ለኔ ዋው በጣም በጣም በጣም እኛ ራሳችን የተማር ነው ነገር አለ ነው። ዶክተር ድንቅ እያበበ የይርጋለም አጠቃላይ ሆስፒታል ሜዲካል ዳይሬክተርና የውስጥ ደዌ ሕክምና ባለሙያ ናቸው። ከዓመት በፊት ዶክተሮች ለኢትዮጵያ ማህበር ከነሱ ሐኪም ቤት ጋር አብሮ ለመስራት ከወሰነ በኋላ የነበረውን ያስታውሳሉ። እንግዲህ ዶክተርስ ፎር ኢትዮጵያ የሚባለው ድርጅት የእኛን ሆስፒታል አብሮ ለመስራት ከወሰኑ ጊዜ ጀምሮ የተወሰኑ እንቅስቃሴዎችንም አድርገዋል። አንድ ጊዜም የተወሰኑ እቃዎችን ማግኝተናል። እንግዲህ ከእውቀት የተለያዩ ስኪል የሚባሉትን ችሎታዎችንም ሼር ከማድረግ ባለፈ የኢንዱስትሪያል ላውንደር ማሽን እና ድራየር ማሽኖችን ሆስፒታሉ በጣም ተቸግሮ የነበረባቸውን ችግሮች ከመስታትም አንዳንድ ትናንሽ የሕክምና ዕቃዎችንም ከመስጠትም አልፎ ወደፊትም አብሮ ለመስራት በጣም ከፍተኛ ቁርጠኝነት ስላላቸው አብረናቸው በመስራት እንገኛለን። ወደ 15 ሚሊየን በሚጠጋ ብር የሲዳማ ዞን አስተዳደር ሙሉ በሙሉ ወጪውን ሸፍኖ የገነባውና ህጻናት ሐኪም ቤት ህንፃ ስራ መጠናቀቁን ያመለከቱት ዶክተር ድንቅዬ ህንፃው ቢሰራም አገልግሎት ግን እንዳልጀመረ ገልጸውልናል። ምክንያቱንም ያስረዳሉ። ያልጀመረበት ዋናው ምክንያት የሰው ኃይል ውጥረት አይደለም። ሲምፕል ፈርኒቸሮችን ጨምሮ ወሳኝ የሆኑ የሕክምና መገልገያ እቃዎች የሉንም እና አንዳንዶችን እኛም በጨረታ ለመግዛት ጥረት እያደረግን ቢሆንም እስካሁን ድረስ አላሟለንም እና በዚህ ረገድ እነሱ የተለያዩ የሕክምና መገልገያ እቃዎችን በማበረከት አገልግሎቱን በጣም ደረጃውን በጠበቀ ሁኔታ እንዲጀምር እና ከጀመረም በኋላ የበለጠ እንዲጠናከር እንግዲህ የእነሱ አስተዋጽኦ ትልቅ ነው የሚሆነው። Discovery. and Why should the shadows fall? Why should my heart? አርትስ ፎር ኢትዮጵያን ማለትም ዶክተሮች ለኢትዮጵያ ማህበር ከይርጋለም አጠቃላይ ሆስፒታል ጋር የጀመረው የበኩሉን አስተዋጽኦ የማድረግ እንቅስቃሴ በትንሽ ድጋፍ ኢትዮጵያ ውስጥ የጨቅላ ህጻናትና የእናቶችን ጤና መንከባከብ ማስቻል ላይ ያለመ ነው። የጀመሩት ጥረት የበለጠ ፍሬ እንዲያፈራ በመመኘት ለቃለ ምልልሱ የተባበሩንን አመስግነን ለለቱ ያልነውም በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለን ሸዋየ ለገሰ ነኝ። ሰላም ሁኑ።